ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሸረሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቢ ሕግ እንደሚመራም አስታውቋል። መለስካቸው አምሃ ዝርዝሩ ይዟል። የጸረ ሽብር ሕጉን ለማሻሻል በተቋቋመው ግብረ ኃይል አማካኝነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውለዋል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አምሃ መኮንን ለቪኦኤ ገልጸዋል። እንደ አቶ አምሃ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ህግ በማሻሻል እሳቤ አልነበረም። ማሻሻያ ሲባል የቀድሞ ህግ እንዳለ ሆኖ የተወሰኑ ድንጋጌዎችንም፣ ሀሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ህግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የህግ ረቂቅ እንደቀረበም ገልጸዋል። አቶ አመሀ መኮንን ሰፋ ያለ ማብራሪያ ነበር የሰጡት። አዲስ የሚያሰኘው ምንድነው? ይህን ስላልን ብቻ ሳይሆን አዲስ የሚያሰኘው ምንድነው? አንደኛ የነበረው ህግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሀን ዜጎች መብት እንዳይሸራረፍ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም። ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል። የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በምሳሌዎች አስረድተዋል ይህ ህግ ሲተረጎምም ሆነ ሲተገበር ህጉን ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙ ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይሄን ህግ ሆም ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሐብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል። ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ህግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሠረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግሥት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ሕግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው። ይሄ የጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደረጉት ይህችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት ህግ ውስጥ ነው ያወጡት። አዎ ከእነሱ ይህን የወንጀል ህግ ውስጥ። አዎ የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ፣ በጆርጅ ቡሽ መሪነት የጸደቀና ተግባራዊ ተደረጋለ። ያን ያርቁት ምንድነው? እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች ጦርነቱ ግሎባል ዋር ኦን ቴረር ነው ጦርነት፣ ዓለም አቀፍ ጦርነት ሆኖም ግን በዛ ውስጥ ምርኮኞቹ በሽብር ወንጀል ተጠርጥረው ተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጀኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል። ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ፣ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም። የታሰሩት ጓንታናሞ ነው። ስለዚህ በአሜሪካ ህግ አይዳኙ። አንድ ሁለተኛ፣ ደግሞ በአለም አቀፉም የዚህ በጦር ወንጀለኞች ህግ ጋት አይዳኙ፣ በጀኔቫ ኮንቬንሽን አይዳኙ። መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ምስጠቅመን አሜሪካኖች በሽብር ወንጀል በጠረጥሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት ይህን አጣብቂኝ ነው። እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። አላማውም ይሄ ነው። ከተጠያቂ ከአለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቡ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም በጭራሽ። አቶ መስዑድ ገበየሁ የኢትዮጵያ የመብት ድርጅቶች ህብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ። ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጥፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ ሀምሳ ሺህ ብር የሞራል ካሳ በፍታ ብሔር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ አንድ ሺህ ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር፣ በፍታብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደ ማንኛውም የፍታብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰት ሶስት አመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት፣ ይሄ ኢምፒዩኒቲ የሚባለውን ተጠያ የመንግስት የደህንነት ሰዎች በማናለኝብን ነሳ ሳይሆን ይሄን የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው። ይህ ረቂቅ ሕግ የሀገሪቱን የህግ አወጣት ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አማ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ሥራ አይደለም። የሕጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ